አቶ ጎልቸ ሶራ የኢኮኖሚ አማካሪ ናቸው። በኢትዮ ኬንያ ድንበር የኬንያ ግዛት አስተዳደር ማርሰቢት ተወልደው ያደጉት አቶ ጎልቸ ስለ ዘንድሮ የኬንያ ምርጫ ሲናገሩ ሁሉም ነገር በእስካሁኑ ሰላማዊ የሆነው ሀገራቸው ኬንያ ከዚህ በፊት ካካሄደቻቸው ምርጫዎች ትምህርቶችን በመክሰማ መሆኑን ይናገራሉ። አካሲፉ ኤሌክሽን ናምበር አሁን ያካሄድ ነው ምርጫ የባለፉ ምርጫዎች ልምድ ውጤት ነው። የባለፈው የተከሰቱ ስህተቶች ታርመው የዛሬው ምርጫ እንዲህ ሊሆን ችሏል። ይህ የአሁኑ ምርጫ እንዲህ መልካም ሊሆን የቻለው ያሉ የሕዝባዊ ተቃውሞቻችን ከጫና ውጭ በመሆናቸው ነው። የሕግ አውጪ ሕግ፣ አስፈጻሚ ሕግ ተርጓሚ እንዲሁም የምርጫ ቦርድ ተቋቁሟል። በተለይ የምርጫ ቦርዱ ከፖለቲካ ፓርቲዎች ጫና ተላቆ አሁን ምርጫውን በማካሄድ ላይ ነው። አሁን ምርጫው ተጠናቆ የድምፅ ቆጠራው በመከወን ላይ ነው። እኔም ሞያሌ ነው ያለሁት። ሁሉም በሰላም እየተከናወነ ነው። ምናልባት የምርጫውን ውጤት አንቀበልም የሚል አካል ካለ ዳግም ፍርድ ቤቶች ከአሁኑ በቂ ዝግጅት በማድረግ ላይ ናቸው እና በአጠቃላይ እንደ ሁለት ሺህ ሰባቱ ሀገራዊ ምርጫ ችግር እንዳይገጥመን ይህ ሁሉ ተፈጥሯል። አሁን ፍራቻ በጥቂቱ ቢኖረንም ያን ያህል የከፋ ነገር ይመጣል ብለን አናስብም። አቶ ጎልጅ አክለው በተለይ በምርጫ ሂደቱ ላይ የሲቪክ ማህበራት ተሳትፎም ከፍተኛ መሆኑን ጠቁመው ሁሉም በየፊናው መሳተፉ በሀገሪቱ የዲሞክራሲ ባህል እንዲሻሻል አዎንታዊ ሚና ተጫውተዋል ብለዋል። በ1992 የመድብለ ፖለቲካ ፓርቲ ሂደት በሀገሪቱ ተጀመረ። የበፊቱ የሀገሪቱ መሪ ዳንኤል አራፕ ሞይ ሲደክማቸው ወረዱ። በዚያም በ2010 አዲስ ህገ መንግስት ረቆ ጸደቀ። ይህ ከነጭ አገዛዝ ነፃ ከወጣም በኋላ አዲስ የተቀናጀነው ነፃነት ነበረ። እናም ኬንያ በየቀኑ የምትሻሻል አገር ናት ብለን ነው አገሪቷን የምናየው። በዚያ ላይ የአገሪቱ መከላከያ ኃይል በፖለቲካ ጣልቅ አይገባም። ፖሊስና የፀጥታ ኃይልም እንዲሁ በዚህ ረድፍ እንዲገባ አይፈቀድለትም። በተጨማሪም የኬንያ የመገናኛ ብዙሃን በጣም የተደራጁ ናቸው የሆነ ነገር ሚዛን ስቶ ቢሆን በስፋት ዘገባ በመስራት የዲሞክራሲ ግንባታ ላይ መንቃት እየተሳተፉ ናቸው። ለዚህ ነው ሀገራችን በዚህ ረገድ ጠንካራ እየሆነች የመጣችው። አቶ ጎልቻ የተረጋጋች ሀገር ለመፍጠር ፍትሐዊ ምርጫ መሰረታዊ ክንዋኔ መሆኑን ጠቁመው ታዛቢዎቻቸውን ወደ ኬንያ የላኩ ሀገሮችም ብዙ ትምህርት ሊቀስሙ እንደሚችሉ ተናግረዋል። አቶ ሰለሞን ተፈራ በአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ናቸው። ኬንያ በዴሞክራሲ ግንባታ ሂደት የተሻለች ሀገር ነች ይላሉ። ዋናው መሰረቱ ነገር ምንድን ነው? አንድ ሀገር በጣም መሪዎቹ ቢቀያየሩም፣ ሁለተኛ ደግሞ አንድ መሪ እንዲቀያየርም ሊያደርግ የሚችሉ ዋና ዋና ነገሮቹ አንደኛ የሀገር መንግስት ግንባታ ነው። የሀገር መንግስት ግንባታ እጅግ ወሳኝ ነው እና አንድ ሀገር መሪዎቹ ቢቀየሩም እንኳን የሀገር መንግስት ግንባታ ካለቀው የሚመጣው መሪ ከሀገር ውስጥ ካሉ ፖሊሲ በስተቀር ይሄን ሲግኒፊካንት የሆነ ች ያሉ ብኘቱ ለይህን የሚቀይሩት አይኖርም። ምክንያቱ ዚ ከና ምና መያዝ አለበት ተብሎ ተስማምቷል። ለምሳሌ ፕሬዚደንሻል ሲስተም መያዝ አለበት ተስማምቷል። ስለዚህ በዛ አንዱ ውጤታማ እንዲሆን አድርጓል። ሁለተኛ የሀገረ መንግስት ግንባታ ነው። የሀገረ መንግስት ግንባታ ነው፣ ተቋማቶች ነው ሪፈር የማደርገው በተለይ ተቋማቶች፣ የድንጎች ተቋማቶች፣ ለምሳሌ ፍርድ ቤት፣ እንደ ምርጫ ቦርድ፣ እንደ መከላከያ ፖሊስ፣ እንደ ሰብአዊ መብት ኮሚሽን፣ እነዚህ በሴት ግንባታ ወይም ደግሞ ሀገረ መንግስት ግንባታ ውስጥ የምጠሩ፣ ምክንያቱ የሀገረ መንግስት ግንባታ አለቀ የሚባለው ያለ ተቋማቶች በጣም ጠንካራ ነው ማለት ነው። ስለዚህ ሲስተሙን የሚጠብቅ ኦልሬዲ እንዲዘመን የሚጠብቅ ማንኛውም መሪ ቢመጣው እንደሚሰሱ የሚጠብቅ ሀገር መንግስት የሀገር መንግስት ግንባሮ ስላለቀው ምናምን የኬንያ ምርጫው በጣም ሰላማዊ እንድንና የግለሰቦች ፍላጎት እንዳያቀባረቅ እነዚህ ተቋማቶች የፊት ተቋማቶች ወጥሮ ስለሚይዙ ለዛ ነው። ለምሳሌ ባለፈው የኬንያ ምርጫ ህዝቡ ምርጭ ሰጥቶ ሁለት ያ ከሸነፈ በኋላ ፍርድ ቤቱ የተቋሚ ፓርቲ ምክር ሲያቀርብ በኋላ ፍርድ ቤቱ ውድቅ ያደርገው እና እንደገና ምርጫ እንዲያደርገው ይህ የሀገረ መንግስት ግንባታ ስላለቀ ነው። ተቋማት ስለጠነከረ ፍርድ ቤቱ ገለልተኛ ነው፣ ምርጫ ቦርዱ ገለልተኛ ነው። እና ይሄ ነው ሌሎች ሀገሮችን በዚህ ብንማሩ የተሻለ ዲሞክራሲ እና ያለ ዲሞክራሲ እና ምርጫ መካሄድ ይችላሉ። ስለዚህ በዚህ ነው ውጤታማ እንዲያደርጉ ሁለቱ መሰረታዊ ነገሮች ናቸው። በአጭሩ ማለት ሀገረ መንግስት ግንባታና ሀገር ግንባታ ነው። መምር ሰለሞን ምርጫው በኢትዮጵያ ላይ ስላለው ትርጉምም አብራርተዋል። ሁለቱም አሁን የሚጠበቁት ሁለቱም መሪዎች ሁያም ሳሌ የኡሁሩ ኬንያታ ምክትል ተወዳንድ ነበረና ይሄ ማለት ሆድ የኡሁሩ ኬንያታውን የፖስራር የውጭ ጉዳይ ፖሊሲ ላይ የሀገር ውስጥ ጉዳይ ፖሊሲ ላይ ስማ ማለት ነው በተሻለ መጠን ነው። በተወሰነ መጠ ሌላ ዲፍረንስ ከወሩ ጋር ያለው አሁን ግን አስተዳደሩ ወሬ ጋር ብዙም ሲግኒፊካንት የሆነ ዲፍረንስ አለ ተብሎ አይጠበቅም። ስለዚህ ዞሮ ዞሮ እነዚህ የኖሩ ኬንያ ነበሩ የፖሊሲውም እና የኢትዮጵያው ቦታ ግንኙነቱም በዛ የሚቀጥል ነው። አንደኛ ሁለተኛ፣ ግን እዚህ ጋር መታወቅ ያለበት የምስራቅ አፍሪካ አገሮች ኦልሞስት ኦል ዘ ሴም ናሽናል ሰንቲመንት ያላቸው ናቸው። ይሄ ሊያስተሳስሩ የሚችሉ ለምሳሌ ኬንያ ለኢትዮጵያ ኢትዮጵያ ያለ ኬንያ መኖር የማትችልበት ወይም ደግሞ ኬንያ ያለ ሱዳን ሱዳን ያለ ኬንያ መኖር የማትችልበት በነዚህ ትብብር የማትኖርበት ሁኔታዎች አሉ። ለምሳሌ የአልሸባብ ጉዳይ ወይ የሽብር ጉዳይ ሁሉ የፍታው ቀንድ የሚያሳስብ ጉዳይ ነው እና ስለዚህ ሁለቱ መገሮች ኢንትግሬሽን ይጠብቃል። ለምሳሌ ጋር ብትወስድ እነዚህ ለኬንያ እና ኢትዮጵያ የገድ አባል ናቸው። ሱዳን ጋር ናቸው። ይህን ለምንድን ነው ሁለት፣ ምንድን ነው ዋናው የሴኪሪቲ ጉዳይ የስብ ስበት የአፍሪካ ቀንድ ሳለ ነው። ሁለተኛ ደግሞ የኢኮኖሚ ክድ ይፈልጋል። ለምሳሌ ኬንያ ከኢትዮጵያ ብዙ ኢኮኖሚ ክድስላት፣ ኢትዮጵያ ከኬንያ ብዙ ኢኮኖሚ ክድስ አላት። የበለጠ ደግሞ ኬንያ ከኢትዮጵያ ብዙ ኢኮኖሚ ክድስ ለምሳሌ ማብራት እየገዛች ነው እና ይሄ ምንድን ነው ሙቻ ኢንትረስት አለው። ስለዚህ ኢትዮጵያ ያለ ኬንያ፣ ኬንያ ያለ ኢትዮጵያ፣ ሁለቱ አፍሪካ ያለው ሀገሮች ሳይተባበሩ ተለያይቶ መኖር እንደማይችል ይሄ በግድ ነው ማተር ኦፍ ሰርቫይቫል እስከሆነ ደዛ ይሄ ናል ትግል ትከንድ በሁለቱ አቅጣጫ በፖለቲካ በኢኮኖሚ ተማራዊ ይሄ ና ትግል ትከንድ ለውጥ ያመጡ ብዬ በግ ላይ አላስብም። ኢትዮጵያ በዘንድሮ የኬንያ ሀገራዊ ምርጫ ላይ በታዛቢነት እንዲገኙ የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የቀድሞ ፕሬዚደንት ሙላቱ ተሾመን እና የኦሮሞ ፌዴራልስ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲናን ልካለች። በሞምባሳ አካባቢ የነበረውን ምርጫ የታዘቡት ፕሮፌሰር መረራ ለቪኦኤ ይህንን ብለዋል። እዚህ ሀገር ችግሩ የሚታየው የምርጫ ውጤት ሲነገር ነገር ነው ይባላል። በስካሁኑ ግን ሁሉም ሰላም ነው። ነገር ግን የመራጩ ቁጥር ከተጠበቀው በታች ነው። በአፍሪካ ደረጃ ግን የተሻለ ምርጫ ነው። እኔ በነበርኩበት ሞምባሳ 500 ሰው ድምፅ በሚሰጥበት ቦታ አንድ ተወዳዳሪ ረብሻ ነገር መፍጠር ሞክሮ ነበር እንጂ ከዛ ያለፈ ችግር አልነበረም። እንደ አጋጣሚ የሆኑ የኢትዮጵያ የቀድሞ ጠቅላይ ሚኒስትርና የቀድሞ ፕሬዚደንትም እዚህ ናቸው። እነሱም ወደ ሀገራችን ተመልሰው የእኛዎቹን ይመክሩልን እንደሆነ እናያለን። ሰው እንዲህ በሰላም ወጥቶ መርጦ መግባቱ በጣም ጥሩ ነው። ደግሞም አስመራጮችም ተመራጮችም ችግር ሲናገሩ አልሰማንም። ምርጫ አፍሪካ ውስጥ እንዲህ በሰላም መለመዱ በጣም ጥሩ ነው ብለዋል። ምርጫ መታዘብ የመጀመሪያቸው እንደሆነ የገለጹት ፕሮፌሰር መረራ እና የአምቦ ዩኒቨርሲቲ ፖለቲካል ሳይንስ መምህሩ ሰለሞን ተፈራ ኢትዮጵያ ከዚህ የኬንያ ምርጫ ብዙ መማር እንዳለባትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከሞያሌ።